አውሮፓና ጀርመን እስካለፈው ሳምንት ድረስ የጀርመን ሶሻል ዴሞክራቶችን ፓርቲ በመወከል ለመራሄ መንግስትነት ይወዳደራሉ ተብለው የተጠበቁት የፓርቲው ሊቀመንበርና የኢኮኖሚ ሚኒስትር ዚግማር ጋብርኤል ነበሩ። ሆኖም ባለፈው ሳምንት መጀመሪያ ላይ ለመራሄ መንግስትነት እንደማይወዳደሩ ከፓርቲያቸው መሪነትም እንደሚነሱ አስታውቀዋል። እነዚህን ኃላፊነቶችም የቀድሞ የአውሮጳ ህብረት ፓርላማ ፕሬዝደንት ማርቲን ሹልትስ እንዲረከቡ ባቀረቡት ሀሳብ መሰረት ሹልትስ የፓርቲው መሪና እጩ መራሄ መንግስት ሆነው ከትናንት በስቲያ በይፋ ተሰይመዋል። እነዚህ ኃላፊነቶች የተሰጧቸው ሹልትስ ባሰሙት ንግግር ዋነኛ ትኩረታቸው ሰራተኛው ህዝብ እንደሚሆን ቃል ገብተዋል። ስ ለእኔ ትልቁ ነገር እና የፖሊሲያችንም ትኩረት ደንቦችን የሚያከብረው ልጆቹንና ዘውትሮም ወላጆቹን የሚንከባከበው ከሁለት ወገን ገቢ ቢያገኝም ኑሮ በአብዛኛው የማይሳካለት የዚህች ሀገር ጠንካራ ሰራተኛ ህዝብና ጭንቀቶቹ ናቸው። ለዚህም ነው ለዚህች ሀገር መራሄ መንግስትነት የምወዳደረው። በሹልትስ የተተኩት ጋብርኤል እጩ መራሄ መንግስትነቱን የተዉት ከተቀናቃኛቸው ከክርስቲያን ዲሞክራቶች ህብረት ፓርቲዋ እጩ ከአንጌላ ሜርክል ጋር የመፎካከር አቅም እንደሌላቸው በመግለጽ ነበረ። እኔ ብወዳደር ፓርቲው ሽንፈት ሊገጥመው ይችላል በሚል ስጋት ከውድድሩ ራሳቸውን ያገለሉት ጋብርኤል ወሳኝ ባሉት ምርጫ ተወዳዳሪ ሆነው እንደማይቀርቡ ባሳወቁበት ወቅት በህዝብ አስተያየት መመዘኛ መሰረት ፓርቲያቸው ያገኘው ድጋፍ ተቀናቃኙ የክርስቲያን ዴሞክራቶች ህብረት ፓርቲ ከነበረው ድጋፍ በእጅጉ ያነሰ ነበረ። ፓርቲው አዲሱን ዓመት የተቀበለው ከተፎካካሪው ከክርስቲያን ዴሞክራቶች ህብረት ፓርቲ በምህጻሩ ሴዴኡ 15 በመቶ ያነሰ ድጋፍ ይዞ ነው። የበርሊኑ ወኪላችን ይልማ ኃይለ ሚካኤል እንደሚለው የህዝብ ድጋፍ መቀነስ ፓርቲው መሪውንና ለመራሄ መንግስትነት የሚያቀርበውን እጩ ለመለወጥ ያስገደደው ዋነኛው ምክንያት ነው። ይህ እርምጃም በጥቂት ቀናት ውስጥ ውጤት አስገኝቷል። እንደ ይልማ በመጪው ምርጫ ላይ ወሳኙ ጥሩ ፕሮግራም ይዞ የሚቀርብ ቀልጣፋና የሚያሳምን አነጋገርና አስተያየቶችን መልሶችን ይዞ የሚቀርብ ሰው ህዝብ ፊት፣ ከዛ አልፎ ደግሞ እያንዳንዱ የፓርቲ አባሎች የፓርቲ ደጋፊዎች እና ደግሞ ማንኛውም ሰው አመዛዝኖ በሚሰጠው ፍርዱ ነው እንደተመለከት ነው እና እዚህ እንደው ሁሉ ጊዜ እንደምንከታተለው ሰውን አስተሳሰብ እና አመለካከት የሚመረምሩትም እንደሚጠቁሙት የሶሻል ዴሞክራቶቹ እስከ ዛሬ ድረስ ከምናውቀው ሰላሳ አርባ ከመቶ ድምፅ ይሰበስቡ የነበሩ ጠንካራው ድርጅት ደግሞ መቶ ሀምሳ አመት እድሜ ያለው ነው። አሁን በሀያ ሀያ አንድ ከሀያ በታችም ይወርዳል ብሎ ነው የሚገምቱት። ግን ማስተካከል እና ማረም የሚችሉት አዲስ ሰው ሲያቀርቡ መሆኑን ገብቷቸው ነው። እስካሁን ድረስ በድርጅቱ አሰራር ይገባኛል የሚሉት የነበረው የቻንስለርነቱን ውድድር ለመቅረብ የቀድሞው የሶሻል ዴሞክራቱ ሊቀመንበር ሚስተር ዚግማር ጋብርኤል ነበሩ። እሳቸው አስረክብ ካሉ ጀምሮ እንዳዳመጥ ነው ከሶስት እስከ አራት ከመቶ የሚደርሱ ሰዎች ድምጽ በመስጠት ደረጃ ሶሻል ዴሞክራቶቹ እንደሚደግፉ ነው የተናገሩት። ከአስር ሚሊዮን ድሮ ሶሻል አድቮካቶቹን ይመርጡ የነበሩ ሰዎች ግን ፊታቸውን አዙሮ አሁን ሌሎቹን የሚመርጡ ወይም ወደ ምርጫ ሳጥን የማይሄዱት ሰዎች እነሱ ሁሉ ተነቃክቷል ነው የሚባለው። በአጭር ጊዜ ውስጥ እንኳን ትላንትና ንግግሩን ካደረጉ ጊዜ ጀምሮ ወደ ሶስት መቶ ነው ሁለት መቶ ሰው የሶሻል ዲሞክራቱን አባልነታቸውን ደብተር ያስረከቡት ተመልሰው ገብተዋል። ስምንት መቶ ሰዎች ነው በጠቅላላው ከማክሰኛው ጀምሮ አዲስ አባል ሊሆኑ ስን የሚባለው። እንዲህ እንዲህ አይነት መንፈሶች የሚታይበት ነው። ቢልድ የተባለው የጀርመን ጋዜጣ በጎርጎሮሳዊ ሁለት ሺ አስራ ሰባት መጀመሪያ ላይ ዛሬ በጀርመን ምርጫ ቢካሄድ ከሜርክልና ከሹልትስ ማንን ትመርጣላችሁ ብሎ አስቀድሞ ባሰባሰበው የህዝብ አስተያየት መመዘኛ ሜርክልን 39 በመቶ፣ ሹልትስን ደግሞ 38 በመቶ ደግፈው ነበረ። ሹልትስ ጋብርኤልን ከተኩ በኋላ ደግሞ የፓርቲው የህዝብ ድጋፍ ይበልጥ ከፍ ብሏል። የበርሊኑ ወኪላችን ይልማ ኃይለ ሚካኤል እንዳለው በአስተያየት መመዘኛዎቹ መሰረት አሁን ህዝቡ ለሁለቱ ተፎካካሪዎች የሚሰጠው ድጋፍ ተቀራራቢ ሆኗል። ሹልትስ ጋብርኤልን ከተኩ በኋላ ፓርቲው ከህዝቡ የሚያገኘው ድጋፍ እየጨመረ የመጣው በተለያዩ ምክንያቶች ነው ይላል ይልማ። በዋነኛነት ከሚጠቀሱት መካከልም ከዝቅተኛ የህብረተሰብ ክፍል መውጣታቸውና በጀርመን ማህበራዊ ፍትህ እንዲሰፍን አደርጋለሁ ማለታቸው ነው። እኚህ ሰውዬ ማርቲን ሹልስ እንዳውም አንድ መጽሔት ቅዱስ ማርቲን ብሎ ነው ያለው። ቅዱስ ማርቲን እዚህ ጀርመን ሀገር የሚታወቁት ጥሩ ጳጳስ ድሃ አይተው ካባቸውን ለሁለት ሰንጥቀው ግማሹን ለድሃ የሰጡ ናቸው። በዚህ አንጻር ነው የሚታዩት እሳቸው። የማህበራዊ ኑሮ ፍትህን ጀርመን ሀገር ውስጥ መልሼ አመጣዋለሁ የሚለው ነው። እኔ የመጣሁት ከተራው መደብ ነው፣ ከተራው ህዝብ ነው። አባቴ ተራ ወታደር ፖሊስ ነበረ። እናቴ ሠራ የቤት ልጆች አሳዳጊ ሰራተኛ ነበረች። እኔ የሰውን ስሜትና የልብ ትርታ አውቃለሁ። ሌሎቹ ግን የማያውቁት ነገር ውስጥ ነው የገቡት። ይሄ ነው ደግሞ የሀገራችን ችግር የሚለውን ንግግር ነው ትናንትና የሰነዘሩት። በአጠቃላይ ትምህርት ቤት መሻሻል እንዳለበት ለባንክ ገዢዎች ችግር ላይ ስለገቡ፣ እንደሚታወቀው የፊናንስ እና የኢኮኖሚ ቀውስ የገባ ጊዜ ለባንክ እርዳታ በቢሊዮን ተሰጥቶ ነበረ የባንክ ገዢ ሆነው ያንን ባንክ ያከሰሩትን ሰዎች ሲሰናበቱ በብዙ ቢሊዮን መሰናበቻ ነው የተሸኙት። ተራሶ ግን ሰርቶ ቀረጥ እየከፈለ የሚኖረው ለኑሮ የማይበቃው ህይወት ውስጥ ነው ያለው። ይሄን ሁሉ አስተካክላለሁ የሚል ነገር ነው ያነሱት እና የማህበራዊ ኑሮ ጥያቄ ይሄ ፍትህ አግኝቶ በስነ ስርዓቱ ስራ ላይ መዋል አለበት የሚለውን ጥያቄ ነው ያነሱት እና አዲስ ሞቅ ያለ ምርጫ ውድድር እናያለን ማለት ነው። የስልሳ አንድ ዓመቱ ሹልስ በእጩ መራሄ መንግስትነት የሚወዳደሩበት የአሁኑ የጀርመን ምርጫ ከቀደሙት ምርጫዎች የተለየ እንደሚሆን በሰፊው ተገምቷል። በቀድሞው የሶሻል ዴሞክራቶች ፓርቲ ኤስፔዴ መሪ በዚግማር ጋብርኤል እምነት መጪው ምርጫ ካለፉት ምርጫዎች የተለየ ነው የሚሆነው። ለአራተኛ የስልጣን ዘመን የሚወዳደሩት የክርስቲያን ዴሞክራቶች ህብረት ፓርቲዋ አንጌላ ሜርክልም የመስከረሙ ምርጫ ከከዚህ ቀደሞቹ እጅግ ከባድ እንደሚሆን ነው የተናገሩት። የሜርከል ፓርቲ ባለፉት ጊዜያት በተካሄዱ የአካባቢና የክፍላታ ሀገር ምርጫዎች አሸማቃቂ ሽንፈቶች ገጥመውታል። ከተመሰረተ አራት ዓመት እንኳን ያልሞላው አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ በመጪው ምርጫ ከዚህ ቀደም ለአንጋፋዎቹ ፓርቲዎች ይሰጥ የነበረው ድምፅ እንዲቀንስ ያደርጋል የሚል ግምት አለ። ፓርቲው በምርጫው ሊያገኝ የሚችለው ድምጽ ከ10 እስከ 20 በመቶ ሊደርስ እንደሚችል ይነገራል። ይልማ እንደሚለው ይህና ሌሎችም ዓለም አቀፍና የአውሮፓ ጉዳዮች ከስምንት ወር ባነሰ ጊዜ ውስጥ የሚካሄደውን የጀርመን አጠቃላይ ምርጫ ልዩ ያደርጉታል። የአገሪቱ ውስጣዊ ሁኔታ የሚጠይቃቸው ጥያቄዎችና ከዛ ፊት የሚቆሙ ሰዎች አሉ። መልስ ማግኘት አለባቸው ብሎ የሚናገሯቸው የቀኝ ተስፈንጣሪዎቹ ወይም አክራሪዎቹ ጉዳይ አለ። የስደተኞቹ ከአንድ ሚሊዮን ሰው በላይ እዚህ ደርሰዋል። ሌሎቹም ይመጣሉ ተብሎ ነው የሚጠበቀው። የእነሱ ጉዳይ ይሄ ራሱ የሚያሳስብ ጉዳይ ነው። ለዚህ መልስ መስጠት ፖለቲከኞች ያስፈልጋል የሚል አካሄዳለ። ግን የአውሮፓ አንድነት ጥያቄም እንደዚሁ እንዴት መጠናከር አለበት፣ አውሮፓኖች እንዴት መስራት አለባቸው፣ እንዴት መተባበር አለባቸው የሚለው ነው። የገንዘብ ወዳጅነትና አንድነት ብቻ ሳይሆን የፖለቲካም የኃላፊነትም እኩል መካፈል። አሁን ስደተኞቹን በተመለከተም አብረን ተጋርተን አንድ ላይ እንስራ የሚለውን ጉዳይ አለ። በዚህ ላይ የማይስማሙ አገሮች አሉ። ራሳቸውም ስደተኞቹም ጣሊያን፣ ግሪክ ወይንም ፈረንሳይ መቆየት ሳይሆን እዚህ ሀብታም ወደሆነችው ወደ ጀርመን ሀገር መምጣት ነው የሚፈልጉት። ሰሜን አትላንቲኩን የጦር ቃል ኪዳንም አባል አገሮችም ጉዳይ ብንመለከት የአሜሪካን አዲሱ ፕሬዚዳንት ያመጡትንም አስተያየትና አካሄድም ብንመለከት የሁሉ ጥያቄ ውስጥ የገባበት ጊዜ ነው። የእስላም አክራሪዎች በያለበት እየጠናከሩ መምታት በመካከለኛው ምስራቅና በሰሜን አፍሪካም ይህ የሚያሳስብ ጉዳይ ነው። ራሱ የአሜሪካን እና የጀርመን ግንኙነት፣ የአሜሪካና የአውሮፓ ግንኙነት በንግድም ሆነ በፖለቲካም የሚያሳስብ ነው። እነዚህ ሁሉ በጣም ልዩ የሚያደርጉት ነገሮች ናቸው። ከዛ አልፎ የስራፈቱ ጉዳይ የወጣቶቹ ችግር ጉዳይ የአንድ ሰው ሰርቶ የሚያገኘው የወር ደመወዙ ሆነ ወይንም በጡረታ ገንዘቡ የሚኖርበት እና የሚተዳደርበት የመኖር አቅሙ ይሄ ሁሉ አዲስ መስተካከል መታረም ያለበት ነገር የሚለውን ጥያቄ ያስነሳዋል። እነዚህ የውስጥና የውጭ ፖሊሲ የጀርመን ምርጫ እነዚህን ሁሉ አጣምሮ የያዙ ነገሮች ስለሆኑ ማርቲን ሹልስ ደግሞ ለዚህ ሁሉ ጥሩ መልስ አለኝ ብሎ ነው በ ያሉት ባለፉት ሀያ ሁለት አመታት የአውሮፓ ህብረት ምክር ቤት አባልና በመጨረሻዎቹ አምስት አመታት ደግሞ የምክር ቤቱ ፕሬዚዳንት ሆነው ያገለገሉት ሹልትስ ከሁለት ወር በፊት ከአውሮፓ ህብረት ምክር ቤት ሲሰናበቱ ለፓርቲያቸው ለኤስፔዴ በእጩ መራሄ መንግስትነት ተወዳዳሪ ሆነው ሊቀርቡ ነው ሲባል አስተባብለው ነበረ። በዚህ የተነሳም ባለፈው ሳምንት እጩነቱን መቀበላቸው አስገርሟል። ሹልትስ በመጩ ምርጫ የሚወዳደሩት ፓርቲያቸውን በሀገሪቱ ትልቅ ኃይል ያለው ፓርቲ ለማድረግና ሀገራቸውን በመራሄ መንግስትነትም ለመምራት መሆኑን አስታውቀዋል። በሀገር ውስጥ መገናኛ ብዙሀን አስተያየት ሹልትስ ለፓርቲያቸው ማንሰራራት ብቸኛው ዕድል ናቸው። ይሳካላቸው ይሆን? አብረን የምናየው ይሆናል። የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።